ሙልጌታ ገብረ እግዚአብሔር ይባላለሁ አሜሪካ በሚገኝ አንድ ዩኒቨርሲቲ ፕሮፌሰር ነኝ ሜዲካል ዩኒቨርሲቲ ኦፍ ሳውስ ካሮላይና የሚባል ዝግጅቱን በመምራትና በማቀናጀት ነው የተሳተፍኩት በጣም አመሰግናለሁ ዶክተር ሙልጌታ እንግዲህ ረሃብ በትግራይ ክልል ውስጥ ባለው ግጭት ውስጥ እንደ ጦርነት መሳሪያ እየዋለ ነው በሚል የማስገንዘቢያ ዝግጅት እንዳሰናዳችሁ ሰምተናል በምን ሁኔታ ነው ረሃብ በጦር መሳሪያነት እየዋለ ያለው እነማንስ ናቸው እያዋሉት ያሉት ዝግጅቱ አሁን እንደገለጽከው አይደለም አጀማመራቸዋል። ያው ዝግጅቱ ዓላማው በአስራ ዘጠኝ ሰማኒያ አራት በፈረንጅ አቆጣጠር ማለት ነው የነበረው ድርቅ እና የነበሩ ሁኔታዎች ተገነዘብን መጀመሪያ እና በዛን የነበረው ሁኔታ እንደምታውቀው ለረዥም ጊዜ ድርቅ ነበረ ሀገራችን እና ወደ ረሃብ የተሸጋገረበት ምክንያት አንዱ ያው ድርቁ በተከታታይ በማጋጠሙ ነው። ሁለተኛው ግን በዛን ጊዜ የነበረው መንግስትም የነበሩት ፖሊሲዎች ድርቁ ወደ ረሃብ እንዲሸጋገር አድርገውታል የሚል ግንዛቤ ነው ያለን። በተለይ በተለይ ደግሞ ምግብ ወደ ትግራይ አካባቢ እንዳይሄድ የነበረው ክልከላ በትግራይ ሕዝብ ላይ ረሃቡ እንዲስፋፋና ጥቃቱም ከባድ እንዲሆን አድርገውታል የሚል ግንዛቤ ነው ያለን እና በዛው ግንዛቤ መሰረት እስቲ የአሁኑን ድርቅ ደግሞ ማለት እኛ ምን ሳይሆን ዩናይትድ ኔሽንስም የአውሮፓ ዩኒየንም የአሜሪካ መንግስትም ሳይቀር እያሉት ያሉት ነገር ነው። እና ድርቅ እየተከሰተ ነው፣ ረሃብ እየመጣ ነው እያሉ ነው። እና እስኪ እናወዳድረው፣ ግንዛቤው እንፍጠር። የዛኔ የነበረው ምንድን ነው፣ አሁንስ እየሆነ ያለው ምንድን ነው የሚለውን እሱን ግንዛቤ ለመፍጠር ነው ዋና አላማው የፕሮግራሙ። እና አጋጣሚ ሆኖ ይህን እያሰብን እያለን ከግምቴ የመጣው በአስራ ዘጠኝ ሰማኒያ አምስት ሰማኒያ ስድስት በፈረንጃ ነበር ዊአር ዘ ወርልድ የሚል አልበም ተለቆ ነበር እና የአልበሙ አጋጣሚ ሆነው ኤፕሪል ትዌንቲ ሰርድ ሰላሳ ስድስተኛ አመቱ እየከበረ ነበር እና ለምን እሱን አጋጣሚ አንጠቀምም እና ስላለው ሁኔታ አለምን ማስገንዘብ እውቀት እንዲኖረው ስለዚህ ሁኔታ ማድረግ እንችላለን ብለን ኤፕሪል ትዌንቲ ሰርድ ፕሮግራሙን አዘጋጀ ነው ወደ ጥያቄ ስንመለስ ይህ አሁን ያለው ኢምፔንዲንግ አንፎልዲንግ ፋሚን የምንለው ዌፐናይዝ ነው የሚያስ የሚያስብለው ሆን ብሎ ክልከላ እየተደረገ ነው ምግብ። ትናንትና የኤፒ እና የፍራንስ ትዌንቲ ፎር ኒውስ አይተው ከሆነ በግልጽ አስቀምጠውታል። ምግብ ለረሃብተኞች ለተፈናቀሉ ሰዎች ተብሎ የተላከ ምግብ ተሰረቀ ነው እየተከለከለ ነው የሚል ዜና ወጥተዋል። የኤርትራ ወታደሮች እንደዛ እያደረጉ ነው የሚል ማለት ነው። ሁለተኛ ትናንትና የወጣው አንዱ በጣም ሾኪንግ ዜና በኢትዮጵያ ሬድ ክሮስ የተሰጠ ምግብ ኤክስፓየር ያደረገ ምግብ ነው ዘይት ነው የሚልም ወጥተዋል። እና እነዚህ እነዚህ የሚያሳዩት ከጦርነቱ ጋር ተያይዘው ረሃብ ወይም ደግሞ ፋሚን እንደ ጦርነት መሳሪያ እየተጠቀሙ ያሉ ኃይሎች አሉ ማለት ነው። እና እሱንም አለማውቆት የሆነ የማስተካከያ እርምጃ እንዲወስድበት ከሚል የሚመጣ ነው። የቅርብ ጊዜ ማሳያዎችን ጠቅሰዋል። የኢትዮጵያ መንግስት እንዲሁም የዓለም ምግብ ድርጅትን ጨምሮ ዓለም አቀፍ ተቋማት የምግብና የተለያዩ ነፍስ አድን ቁሳቁሶችን ወደ ስፍራው እያደረሱ መሆኑን አስታውቋል። በቅርብ ጊዜም ጦርነቱ መጀመሪያ ላይ ተከልክለው የነበሩ የረዳት ሰራተኞች ስምሪትም የኋላ የኋላ መሻሻሉ ተሰምቷል። ይሄ ባለበት ሁኔታ አሁንም ረሃብ በጦርነት መሳሪያነት እየዋለ ነው ማለት እንችላለን ወይ? አሁን ያልከው ዜና ከኢትዮጵያ መንግስት በኩልም ይባላል። የኢትዮጵያ መንግስት ደጋፊዎች ከሆኑ ሚዲያዎቹን እሰማዋለሁ። ግን ደግሞ እኔ እንዳልኩ ተመራማሪ ነኝ እና ኢንፎርሜሽን ሳገኝ እመዝናለሁ። አሁን ለምሳሌ ያልከውን ኢንፎርሜሽን ከአሁን በፊት ይህን ያሉ ሰዎች ሁልጊዜ እውነት ይናገሩ ነበር ወይ ብዬ ያስብና በዛ መነጽር ነው ማያ። የኤርትራ ወታደሮች ትግራይ ውስጥ አልተሳተፉም ተባለ። አሁን ግን ገብተዋል፣ እንዲያውም ሊወጡ ነው ተባለ። አንድ ሰው አልሞተም ተባለ። አንድ ሲቪል አልሞተም ተባለ። አሁን ግን እናውቃለን ስንት ሰው እንደሞተ እና ከባይው ነው የሚመጣው። አሁን ዲስፒውት የማይደረገው የአሜሪካ መንግስትም ይሆን ዩናይትድ ኔሽንስ፣ ዩሮፒያን ዩኒየን ጥረት እያደረጉ ነው ምግብ ለማድረስ። ግን የትናንትናውን ዜና እየነገርኩ ነው፣ እኔ ያልኩት አይደለም። የተላከ እርዳታ ተዘረፈ የተላከ እርዳታ ተከለከለ ወደ ህዝቡ እንዳይደርስ። በዚህ ላይ ደግሞ እኛ እዛም ቤተሰቦች ያሉን ሰዎች ነን እና እንሰማለን ሁኔታው በተጨማሪ ማለት ነው እና እኔ አሁን ማንን ልመን እንደ አንድ ኢንፎርሜሽን ተቀባይ አሁን ያልከውን ነገር አንተን ለማሳጣት ሳይሆን፣ ኢንፎርሜሽን ከሁሉም ቦታ ይመጣል እና እሱን መዝኜ በምገነዘበው በምረዳው መሰረት ነው ግንዛቤ መወስደው እና ከዛ ግንዛቤ ተነስቼ ነው ወይ ከዛ ግንዛቤ ተነስተን ነው አሁን ያልነውን ምንል ያለ ነው እርሶ ቀደም ብሎ ተብለው የኤፍፒን ዘገባ ጠቀሱ። እኔ ደግሞ ዛሬ ጠዋት ላይም ጀምሮ የዓለም የምግብ ድርጅት ከ500 ሺህ በላይ ለሚሆኑ በዚያ አካባቢ ለተፈናቀሉ ሰዎች እያደረገ ስላለው የምግብ ማሰራጨት እንዲሁም ደግሞ ወደ 700 ሺህ በላይ ደግሞ ለሆኑት ደግሞ ውሃና የመሳሰሉ ነገሮች እንዲሰራጩ እያደረገ ስላለው ጥረት ማንሳቴ ነው። የሆነ ሆኖ ለጣቢያችን በደረሰው ማስገንዘቢያችሁ ላይ እንዲሁም ቀደም ብለውም ጠቀስ እንዳደረጉት አሁን ለተፈጠረው ነገር ተጠያቂ የሚያደርጓችሁ አካላት አሉ። የኢትዮጵያ መከላከያ ሰራዊት ወታደሮች፣ በተለይ ደግሞ የኤርትራ ጦርን ይጠቅሳሉ። በስፍራው ለተፈጠረው አስቸጋሪ ሰብአዊ ቀውስ የህወሓት ወይም የትግራይ ነጻ አውጪ ግንባር ጦርስ ምንም አስተዋጽኦ አልነበረውም ወይ? እንዳልኩ እኔ ፖለቲከኛ አይደለሁም። እዚህ ላይ እንደምታየው የሰኔት ሬዞሉሽን ናይንቲ ሰቨንን በለው የአሜሪካ መንግስትን በለው የአውሮፓ ዩኒየንን በለው ኢቨን ሚስተር ሀቪስቶ የአውሮፓ ዩኒየን ተወካይ ሆነው ወደ ኢትዮጵያ ሲመላለሱ የነበሩትን ብታየው ሁልጊዜ የሚያነሱት ማንን ነው? የኤርትራ ወታደሮች ይህ ደግሞ እኔ የመማመንበት ነው። ያለ ቦታቸው ነው ያሉት ወራሪ ኃይሎች ናቸው። በዚህ ላይ የአማራ ምልሻም አለ። ያለ ቦታው ገብቶ እየዘረፈ እየገደለ ያለ ማለት ነው። ከዛ ተነስተን ነው የኢትዮጵያ መከላከያ ሰራዊት በአንድም ይሁን በሌላ እንደ ወራሪ ኃይል ባይታይም ግን የሀገሩን ህዝብ፣ የትግራይን ህዝብ ልክ እንደ ሌላው የኢትዮጵያ ህዝብ ከጥቃት ከወራሪ መከላከል ሲገባው ህገ መንግስታዊ ግዴታውን ባለመወጣት ልንወቅሰው ይገባናል። እና እዛ ላይ ብዙም የሚያሳስበኝ ወይም ደግሞ የሚያስቸግር ሁኔታ ያለ አልመሰለኝም። ግልጽ ነው። አሁን እንዳልከው ስለ ህዋህት ወይ ቲፒኤልኤፍ እዚህ ላይ ምን ሮል አለው የሚለው ለእኔ እንደ ጥያቄም ብዙ ሚረባ ጥያቄ ነው ብዬ አልገምትም። ለምን ልበልህ መሰለ፣ ጥቃቱ እየደረሰ ያለው በትግራይ ህዝብ ላይ ነው እና እንደሰማነው ነው ከሆነ ደግሞ በኢትዮጵያ መንግስት በግልጽ ተነግረዋል። ወያኔ ቲፒኤልኤፍ እንደ ዱቄት በኖ ተበትነዋል ተብለዋል። እና በሌለ አካል መንግስት በራሱ የለም ብሎ በሚለው አካል ላይ አሁን እኛ እጃችንን ብንቀስር ምን ዋጋ ይኖረዋል ብለን ነው። እና ዋናዎቹ አሁን ይህን ተግባር እየፈጸሙ ያሉት ዴፊኒትሊ የኤርትራ መንግስት አለ። እስካሁን ድረስ እዛ ያሉትን ሰዎች ብትጠይቁ አይተን ይህን ነገር የሚነግሯቸው ይመስለኛል ማን ነው እንዲህ እያደረገን ያለው የሚለው ላይ ግልጽ የሆነ መልስ አላቸው ዝም ብለን ህወሀትን እዚህ ላይ ኢንቮልቭ ለማድረግ መኳተን ትርጉም ያለው አይመስለኛል ዶክተር ሙልጌታ የህወሀት ነገር የተነሳበት ከዚህ ቀደም ከኢትዮጵያ ባለስልጣናትም ጋር በነበረን ቆይታ የህወሀት ጦር በሰላሙ ጊዜ የተቋቋሙ የመንግስት መዋቅሮችን አፈራርሰው በመሄዱ ተገቢውን ሰብአዊ ድጋፍ ለማድረግ አስቸጋሪ ሁኔታዎችን ፈጥሯል ከሚለው ጋር ነው ቦታውን ከመልቀቁ በፊት የነበሩ መዋቅሮችን አፈራርሰው በመሄዱ ምክንያት ዛሬ ላይ ለሚ ታየው ችግር የራሱ አስተዋጽኦ አለው የሚለው ሙግት ለማንሳት ነው። አሁን ሀብታሙ ያ ሙግት የሚመጣው ያ ኢንፎርሜሽን የሚመጣው ከማን ነው የሚለው ነው። ከአንድ ሳይድ የሚመጣ ኢንፎርሜሽን ነው። አሁንም ደጋግማ የምታነሳ ያለው የሚመስለኝ ከኢትዮጵያ መንግስትና ከደጋፊዎቹ ሚዲያዎች የሚመጣ ሙግት ነው እንጂ አንዱም ኢንተርናሽናል ኤጀንሲ እኔ እስካነበብኩት ድረስ ማለት ነው የዩኤን ሪፖርት አንብብ ያለው ዴይሊ ብሪፍ የሚባለው አፕዴትስ የሚባለው አነባለሁ እና እንደዛ የሚል ሙግት አይመጣም። አላየሁም። በዚህ ላይ ደግሞ እንደነገርኩ ነው። እኔ ተመራማሪ ነኝ። መረጃን ይ ትራክ ሬከርድ ነው ያለው እና የኢትዮጵያ መንግስት እንደዛ ቢል እኔ በነፊት ኦፍ ደ ዳውት ብሰጠው ደስ ይለኛል። እንደ መንግስት ማለት ነው። ግን ካሁን በፊት ሌሎች ነገሮች የኢትዮጵያ መንግስት ሲል እንዲያውም ዋሽተዋል የሚለው ቃል ብጠቀም ምንም ክፋት የለውም እዚህ ላይ ምክንያቱም ስለሆነ ትራክ ሬከርድ አለ ወይ እውነት የመናገር እና ከዛ በኋላ ነው እኔ ከዛ የሚመጣውን ሙግት ወይም ደግሞ ኢንፎርሜሽን የምቀበለው ወይም ደግሞ ተቀባይነት እንዳለው መረጃ አድርጌ የምቀበለው ልልፈለገ ነው። ዶክተር ሙልጌታ ቀደም ብለው አሁን ላይ እየደረሰ ያለውን የረሃብ አደጋ በ1977 የኢትዮጵያ ዓመተ ምህረት ከደረሰው አለም በረዴት ከተረባረበበት ረሃብ ጋር አነጻጽረውታል። ንጽጽራችሁ ምንም መሰረት ያደረገ ነው? ለማስታወስ ያክል የ1977ቱ ረሃብ ስምንት ሚሊዮን በላይ ህዝቦች ለከፋ የምግብ እጥረት የተዳረጉበት፣ ከ200 ሺህ እስከ አንድ ነጥብ ሁለት ሚሊዮን ሰዎች የሞቱበት፣ ከ200 ሺህ በላይ ህጻናት ካለወላጅ የቀሩበት ነው። ዛሬ ትግራይ ክልል ላይ የተፈጠረው ችግር ከዚህ ታሪክ ጋር ምን ያክል ተነጻጻሪ ነው? ይህ በጣም ጥሩ ጥያቄ ነው። የሚገርምህ ሀብታሙ እንኳን አነሳኸው አሁን ለንጽጽሩ ያቀረብ ነው። ለምን መሰለህ? የዛኒ እንዳልኩ ነው ድርቁ ሁለት ዓመት ኦልሞስት ሰስቴን ያደረገ ድርቅ ወደ ረሃብ ተሸጋገረ በዚህ ላይ የደርግ መንግስት ፖሊሲዎች አባባሱት ብይሃለሁ አይደል አሁን በስድስት ወር ውስጥ ነው ምንል ያለ ነው እና የዛ ከሁለት አመት በላይ የወሰደው ፕሮሰስ አሁን በስድስት ወር ባለው ንጽጽር ብትወስድ አሁንም ልክ ወደ ፕሮፌሽናል የንውሰደ ስራዬ እንዲህ በአ ቤታ አናላይዝ ማድረግ ማጠናቀር ነው እና ሳስበው ይህ አሁን ያለው ሁኔታ ለሁለት ዓመት ቢቀጥል፣ ይህ ነው ዓለምን የሚያስንቅ ነው። እንዳለ የትግራይን ሕዝብ ከመኖር ወደ አለመኖር የሚወስድ ሁኔታ ነው የሚፈጠረው። እንዲያውም አሁን ቁጥሮቹን ስጠራ ጠቅላላ ምክንያቱም ድርቁ በተወሰነ ደረጃ ወሎም አካባቢ ስለነበረ እሱንም አጠቃለህ ነው። እኛ አሁን እንዳልኩ ሞር ፎከስ ያደረግነው ትግራይ ላይ ስለሆነ ነው እንጂ አሁን ያለው ረሃብተኛና አሁን ያለው ችግር ዛኔ ከነበረውም ያንሳል፣ በጣም ያንሳል የሚል ግምት የለኝም። ይኸው ይህ ሁሉም የሚፈናቀል ያለው በአማራ ክልል፣ በደቡብ ክልል፣ በኦሮሚያ ክልል፣ በሶማሌ፣ በአፋር ያ ሁሉ እየተራበ ያለው ሰው ደማምረህ ከነበረው ያንሳል የሚል ሙግት ብታነሳል በጣም ነው የሚገርም የቁጥር ውድድርም እዚህ ላይ የሚያስፈልግ አይመስለኝም። ምክንያቱም አንድ ሰው ተራበ አንድ ሴት ተደፈረች አንድ ሰው ሞተ በቂ ሁኔታ ነው ይቁም አይኑር አይሆን ይህን እያደረጉ ያሉት አካላት ለጥያቄ መቅረብ አለባቸው ለፍርድ ለፍትህ መቅረብ አለባቸው ብሎ መጠየቅ አይ ቲንክ የሁላችንም ፋንታ የሚሆን ይመስለኛል እኔ ስገምተው ዶክተር ሙልጌታ በትግራይ ክልል ውስጥ ያለውን ሰብአዊ ቀውስ ለመቀነስ ምን መደረግ አለበት ብለው እርስዎ ያስባሉ የሚወክሉት ተቋምስ ምን እምነት ነው ያለው። ዋናው ብዬ የምገምተው ወራሪ ኃይሎች ከትግራይ መውጣት አለባቸው። በተለይ በተለይ የኤርትራ መንግስት፣ የኤርትራ ወታደሮች ከትግራይ መውጣት አለባቸው ኢሚዲትሊ። እና ይህ ደግሞ ኢንተርናሽናሊ ቨሪፋይ መደረግ አለበት መውጣታቸውና፣ ሙሉ በሙሉ መውጣታቸው እሱ ዋና ዋና ቅድመ ሁኔታ ነው። ከዛ በተጨማሪ የአማራ ወታደሮች፣ የአማራ ፋኖ ምልሻ፣ እነዚህም ወረው ከያዙት ይህ ነው በኢትዮጵያ ህገ መንግስት መሰረት በትግራይ ክልል ውስጥ የነበሩ ቦታዎችን የትግራይ ሰዎች ሲኖሩበት የነበሩትን ቦታ አሁን ባለው የኢትዮጵያ ህገ መንግስት መሰረት ነው ምልህ ያለሁት። ጥያቄ ያለው ሰው ጥያቄ ሊያነሳ ይችላል ግን አሁን ባለው የኢትዮጵያ ህገ መንግስት መሰረት ትግራይ ክልል ውስጥ የነበረ የትግራይ ህዝቦች ሲኖሩበት የነበሩትን ቦታ ለቀው መውጣት አለባቸው። ከዛ ቀጥሎ እስካሁን ድረስ በዚህ ስድስት ወር ውስጥ የተደረጉ ክራይምስ አገንስት ዩማኒቲ ማሳከርስ፣ እንዲሁም በጣም አሰቃቂ እህቶቻችን፣ የእናቶቻችን ጠሩ የተደፈሩበት የሚያስለቅስ የሚያበግን ሀጢያት ወንጀል ኢሚዲየትሊ መቆም አለበት። በዚህ ላይ ደግሞ ኢንዲፐንደንት የሆነ ኢንተርናሽናል ቦዲ ቨሪፋይ ማድረግ አለበት፣ ኢንቨስቲጌት ማድረግ አለበት። እና እነዚህ ተደርገው ው ሜቢ ናሽናል ዳያሎግ ቢኖር ዞሮ ዞሮ ጦርነት የሚፈታው ነገር አይኖርም ብዬ ነው የምገምተው እኔ ለሁሉም ኢትዮጵያዊ ሰላም እመኛለሁ ወደ ንግግር ወደ ጠረጴዛ ፕሪኮንዲሽን ሳይኖር ሁሉም ሰው ወደ ጠረጴዛ መጥቶ ቢነጋገር አይ ቲንክ የተሻለ መፍትሄ ነው የሚል ግምት ነው ያለኝ። ለሁሉም ሕዝባችን ያው መልካም የበዓለ ስቅለት እንዲሆንለት በዚሁ አጋጣሚ መመኘት ፈልጋለሁ ለአንተም ለቪኦኤ ጓደኞችን በዚሁም የበዓለ ትንሳኤውም በረከትና ትሩፋት ሰላምና ጤና እንዲሆንላቸው ምኞቴን እገልጻለሁ አመሰግናለሁ ዶክተር ሙልጌታ ገብረ እግዚአብሔር በትግራይ ረሃብ ለጦርነት መሳሪያነት እየዋለ መሆኑን ለማሳየት ስለተጠራው የበይነ መረብ ዝግጅት ስላብራሩልን በእጅጉ አመሰግናለሁ መልካም ቀን ይሁንልዎት እኔም አመሰግናለሁ ሀብታሙ